በዩናይትድ ስቴትስ ምርጫዎች የትውልደ አፍሪካ አሜሪካውያን ሚና ምን ይመስላል? የሚል ነው። በዩናይትድ ስቴትስ የሚኖሩ አፍሪካውያንና መሰረታቸው አፍሪካ የሆነ አሜሪካውያን በአዲሲቱ ሀገራቸው ወይም በተወለደባትም ሊሆን ይችላል ድምፅ በመስጠት በፖለቲካ ሂደቱ ውስጥ ያላቸው ተሳትፎ እየጨመረ ሄዷል። በአሜሪካ ድምፅ የአፍሪካ ዝግጅት ክፍል የተሰናዳ ውይይት ነበረ ሰሞኑን። በዚህ ውይይት ላይ የተሳተፉ የማህበረሰቦች የምርጫ ተሳትፎ ትናንት ማታ ትናንትና ነው የተካሄደው ውይይቱ እና ኢትዮጵያውያን ሌሎችም ከሌሎችም የአፍሪካ ሀገሮች እንደዚሁ መሰረት ያላቸው ዩናይትድ ስቴትስ ውስጥ ያሉ የፖለቲካ ሂደት ውስጥ የሚሳተፉ ለራሳቸውና ለልጆቻቸው የወደፊት ሕይወት ስኬት ወሳኝ እንደሆነ ይናገራሉ። የሀገሪቱ የፖለቲካ እንቅስቃሴ ሄኖክ ስማ እግዚአብሔር ዝርዝሩን ይዟል። በዩናይትድ ስቴትስ ከ1.2 ሚሊዮን በላይ ከአፍሪካ የመጡ ነዋሪዎችና አሜሪካዊ ዜጎች አሉ። የማህበረሰቡ መሪዎች ቁጥሩ በዩናይትድ ስቴትስ የተወለዱትን ስለማያካትት ከዛም በላይ ነው ሲሉ ያስረዳሉ። ለመሆኑ አፍሪካውያን፣ ኢትዮጵያውያን አሜሪካውያን በዩናይትድ ስቴትስ ምርጫ ያላቸው ተሳትፎ ምን ያህል ፋይዳ አለው? ዶክተር መና ደምሴ በጥቁር አሜሪካውያን ምክር ቤት የድጋፍ ሰጪ ተቋም የጥናትና ፖሊሲ ባለሙያ ናት። በሌላ ሀገር ተወልደው ወደዚህ ከመጡ አሜሪካውያን መካከል እኛ አራት ከመቶ የሆነ ድርሻ አለን የአፍሪካ አሜሪካዊ ድምፅንም በአራት ከመቶ እንወክላለን። በዩናይትድ ስቴትስ የፕሬዝዳንታዊ የክልል ምክር ቤቶችና የከተማና አካባቢ አስተዳደር ምርጫዎች አፍሪካውያን በእጩነት በድምጽ መስጠትና በመደራጀት ይሳተፋሉ። ለመሆኑ የአፍሪካውያን የምርጫ ተሳትፎ በአጠቃላይ የአፍሪካ አሜሪካውያን የምርጫ ተሳትፎ በዩናይትድ ስቴትስ ምን ይመስላል? ዶክተር መና ታስረዳለች። ከአንድ መቶ ሰላሳ እስከ አንድ መቶ ሰላሳ ሁለት ሚሊዮን ሕዝብ በላይ እንደ አውሮፓውያኑ ዘመን አቆጣጠር በሁለት ሺ ስምንትና ሁለት ሺ አስራ ሁለት ድምጽ ሰጥቷል። ይህ ድንቅ ታሪካዊ ክስተት ነው። ከዚህ በላይ ጉዳያችን ብለን የያዝናቸው ፖሊሲዎች የምናስረዳበት መንገድም ነው። አፍሪካውያን በዩናይትድ ስቴትስ የፖለቲካና ማህበራዊ ሂደቶች የሚያደርጓቸው ተሳትፎዎች በያሉበት መደራጀትና ከአካባቢ ምክር ቤት አንስቶ እስከ ፕሬዚዳንታዊ ምርጫዎች ተደራጅተው መሳተፍ እየጀመሩ ነው። ስራው ግን ብዙ ይቀረዋል። በትውልድ ጋናዊ የሆኑት ኒያኩቴ የአፍሪካዊ አሜሪካዊን ቡድንን ይመራሉ። ድምጽ ከመስጠት ባለፈ የተደራጁ የፖለቲካና የማህበራዊ ፍትህ ጉዳዮች በፖሊሲ ቀርጾ ድምፅን ማሰማት ያስፈልጋል ይላሉ። ማህበረሰባችን የራሱ ድምፅ ያስፈልገዋል። ድምፃችን ምን እንደሆነ በአግባቡ መቅረጽ ይገባናል። ድምፃችን ግልጽ ጠንካራና ፖለቲከኞች ሲሰሙት የሚያስደነግጣቸው ሊሆን ይገባል። በፖለቲካ መደራጀት በምርጫ ዘመን ብቻ ሳይሆን በሌሎች ወቅቶችም የምጣኔ ሀብትን በመገንባት ሁሉን አቀፍ የፖለቲካ ስልት ቀርጾ ጉዳይን ማስረዳት ለአፍሪካውያንም ሆነ ለሌሎች አሜሪካውያን ወሳኝ የዜግነት ተሳትፎ አምዶች ናቸው። ሚካኤል እንዳለ የቴክኖሎጂ ሥራ ፈጣሪ ነው። በፕሬዚዳንት ኦባማ ቀዳሚ የምረጡኝ ዘመቻ ላይ ኢትዮጵያውያን ለኦባማ የተሰኘ ቡድን መስርተው ገንዘብና ድጋፍ አሰባስበዋል። በሚኖሩባት ሀገር የፖለቲካ ሂደት መሳተፍ ይላል፣ የዜግነት የውዴታ ግዴታ ነው። እዚህ አገር የሚኖር ሰው መምረጥ ግዴታው ነው። መብቱም ነው፣ ግዴታውም ነው። የዩናይትድ ስቴትስ ሕገ መንግስት ለፕሬዚዳንትነት ካልሆነ በስተቀር በሌላ ሀገር የተወለዱና አሜሪካዊ ዜግነት ያገኙ ሰዎች ለሰባት ዓመታት ያህል ዜጋ ሆነው ከቆዩ የመመረጥ መብት እንዳላቸው ይደነግጋል።